ባለፈው ዝግጅታችን ባለፉት ሶስት ዓመታት ውስጥ በኦሮሚያ ክልል ብዙ የኢኮኖሚ ለውጦች መመዝገባቸውን የነገሩን ዶክተር ተሾመ በዛሬው ዝግጅታችን ኦሮሚያ ውስጥ ሞጆ አካባቢ ይገነባል ስለተባለው ልዩ የኢኮኖሚ ዞን ወይም የልማት ኮሪደር በማብራራት ይጀምራሉ። ስፔሻል ኢኮኖሚ ዞን ጽንሰ ሀሳቡ የዲቨሎፕመንት ኮሪደርን በመለየት ተወዳዳሪ እና ውጤታማ የሆነ ኢኮኖሚ መገንባት ይቻላል የሚል ጽንሰ ሀሳብ ነው ያለው። የገዳ ስፔሻል ኢኮኖሚ ዞን ቦታውን ብትመለከት በአዳማና በሞጆ መካከል ላይ ነው ያለው፣ ቆቃ ነው ያለው ማለት ነው። ሁሉንም የኢኮኖሚ እንቅስቃሴ ያካተተ ነው። የቱሪዝም ማዕከል ነው፣ ፋይናንሻል ሴንተር ማድረግ እንችላለን ብለን ነው የምናስበው። የተለያዩ የኢንዱስትሪ ስራዎችን እሰራለን ብለን ነው የምናስበው። ቦታው ለዚህ የሚመች ቦታ ነው ማለት ነው ነው ምንድን ነው? ቅድመ ጥናቶችን ያካሄድ ነው ልማት የሚሆኑ አስፈላጊ ነገሮች አሉት። የመሰረተ ልማቶች ውሃ፣ መብራት፣ የተለያዩ ነገሮች አሉት ወይ የሉት? አማካሪዎች ቀጥረን አሰረፍ ጥናት ማካሄድን ብቻ ሳይሆን ስ የተሳተፍን አካላቶች እኔን ጨምሮ የተለያዩ ሀገሮች ልምድ ማግኘት ስላለብን ለምሳሌ ቻይና ሄደን ቻይናን እንደምታውቀው እዚህ ላይ በጣም የታወቀች ነው። ከሰማንያዎቹ ጀምሮ በእንደዚህ አይነት ልማት ውጤታማ ሆና በዓለም አቀፍ ደረጃ ራሱ ተወዳዳሪ ያደረጋት ይሄ አይነት ሂደት ነው ማለት ስለዚህ ብዙ ሀገራቶች በዚህ የተለወጡትና ያ ልምድ ወስደን እንደገና ተኮ ወደ ሁለት መቶ የሚሆኑ ባለሙያዎቸው በዚህ ጥናት ላይ የተሳተፉት የውጭ ሀገሮችም አሉ፣ የውስጥም ሰዎች አሉ። ኮሚሽነሩ ገዳ ልዩ የኢኮኖሚ ዞን በክልሉ ምክር ቤት ጸድቆ አዋጅ የወጣለት ሲሆን በባለስልጣን ተደራጅቶ መዋቅር ተዘርግቶለት ሰዎች ተመድበውለት ስራ በመጀመር ላይ ያለ ተቋም መሆኑን ገልጸዋል። አዲስ ከተማ ነው የሚገነባው። ይሄ ከተማ ይሄ ከተለመደው ከተማ ወጣ ባለበት የተለያዩ ቢዝነስ ዲስትሪክቶች ያሉበት የሀገሪቷን ኤክስፖርትና ኢምፖርት ማለፊያ ስለሆነ ከዛ ጋር የሚሄድ አሁን ለምሳሌ የሞጆ ድራይ ፖርት አለ ከዛ ጋራ አታች አድርገ ነው የሎጂስቲክ ሀብ እንዲሆን ቆቃ አካባቢ የቱሪስት ማዕከል እንዲሆን አሁን ኢትዮጵያ አየር መንገድ የሚሰራው አንድ ኤርፖርት ሲቲ ያለ እዛ አካባቢ የሚደነባ ከዛ ጋራ እንዴት ነው ሊንክ የምናደርገው የሚለውን ነገር ሰራ። በጣም ዲቴል ስራው የተሰራ ነው እና እንደሚባለው ህልም ብቻ ሳይሆን በተግባር የተሰራ ብዙ ስቴፕ የሄደ አሁን ምናልባት ማን ስለተር እንኳን ቢመጣ አቅርበንለት ቦታ ወደ ስራ የሚገባበት ካባቢ የሚኖሩ ገበሬዎች እንዴት ነው የምናደርጋቸው፣ እንዴት ነው የሚጠቀሙት፣ እንዴት ነው ኢንቲግሬት የምናደርጋቸው የሚባል ከአስራ ሰባት በላይ ዶክመንቶች የተዘጋጁበት ነው። ይህን ሁሉ ምል ውስጥ ስላለው ነው። ከመጀመሪያ እስከ መጨረሻ እስካሁን ድረስ ውስጥ ስላለው ነው እና እንደሚባለው ህልም ሳይሆን ከሚቀጥለው ሰላሳ አርባ ዓመታት በኢትዮጵያ ደረጃ በኦሮሚያ ደረጃ ኢኮኖሚያችንን ለመለወጥ የምንጠቀምበት መሳሪያ ነው ማለት ነው። ቀደም ሲል ኢትዮጵያ ውስጥ በኮሌጅ ደረጃ የምጣኔ ሀብት ትምህርት መምህር የነበሩና አሁን በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር በዳሳ ታደሰ አገሪቷ ያለችበት ሁኔታ መንግስት እንደሚለው አለመሆኑን ይናገራሉ። ኢትዮጵያ ውስጥ፣ ኦሮሚያ ውስጥም ወይም ሌሎች ሪጅኖች ውስጥ ያለው ችግር መጀመሪያ የእድገት ተስፋ እየጨለመ መሆኑን ሁለተኛ፣ ስርዓትነት እየበዛ መሆኑን፣ ሶስተኛ፣ ፖለቲካል ኢንስታቢሊቲ ወይም ሴፍቲ ኢንሴኪሪቲ መኖሩን፣ አራተኛ፣ የህብረተሰቡ ራስን በራስ የማስተዳደር ተሳትፎ ከጊዜ ወደ ጊዜ እየቀነሰና አስቸጋሪ የሆነ መምጣቱን። ከነዚህ አንጻር ስታይ ለአንድ ሀገር ኢኮኖሚ እድገትና ብልጽግና የሚመች ሁኔታ እንደሌለ ያሳያል። የተባለው ኢኮኖሚ ዞን ህብረተሰቡን ያላሳተፈ ምናልባትም ሊጎዳው የሚችል መሆኑን በመጥቀስ ስለ ተፈጻሚነቱም ጥርጣሬያቸውን ይገልጻሉ። ኢኮኖሚ ዞን መፍጠር አንድ መንገድ ነው። የአንድ ሪጅን ወይም ሀገር ኢኮኖሚ እንዲያድግ መንግስት ኤክስፖርቶችን አማክሮ የትኛው ፕሮጀክት መካሄድ አለበት የሚለው አንድ መንገድ ነው። ግን ማንኛውንም ፕሮጀክት የኢኮኖሚ ዞን መፍጠርን ጨምሮ ሲቀረጽ፣ መጀመሪያ ጉዳቱ ምንድን ነው፣ ጥቅሙ ምንድን ነው የሚለው ማመዛዘን አለበት። ኢኮኖሚ ዞን ሲከፈት አንድ ቦታ ሲጀመር የተለያዩ ቦታ ሲደረግ አይተናል። ባለፉት አስር አስራ አምስት ዓመት መጀመሪያ ከነዋሪው መሬት ይወሰዳል። ነዋሪው ይፈናቀላል። ስራውን ያጣል። መጀመሪያ እነሱን እንዴት አኮሞዴት እናደርጋለን? ሁለተኛ ያ ኢኮኖሚ ዞን የሚፈጥረው የስራ እድል፣ የቢዝነስ እድል ለሁሉም ኦፕን ነው ወይ? ነው የሁሉንም በስነ ስርአቱ ቅሙን ጉዳቱን አመዛዝነ ብትጀምረው እንኳን ሁሉም ሰው በተለይ ግለሰቦች የሚፈጥረውን መንግስት የሚበላ ኮንሱም የሚያደርገው መንግስት ኢንቨስት የሚያደርገው መንግስት ከሆነ ለስም ብቻ ይደረጋል እንጂ ምንም ለውጥ አያመጣም። ግን ህብረተሰቡ ፓርስ ቤት ያድርጎ ተወሰኑ ግለሰቦች ብቻ ሳይሆን በተለያየ የሀገሪቷ ወይም የሪጂኑ ሴክሽን ያሉ ሰዎች ፓርስ ቤት እንዲያደርጉ የሚፈቅድ ከሆነ ጥቅም ሊኖረው ይችላል። ከዛ አንጻር ኦሮሚያም ውስጥ ክፈተው፣ ይሄ ኢኮኖሚ ዞን የምትለው አማራም ውስጥ ክፈተው፣ ወይም ሲዳሙም ወስደህ ክፈተው ምንም የሚቀይረው የሚያመጣው ለውጥ ምንም ለውጥ አያመጣም። ብልጽግናና እድገት በተስፋ አይመጣም በማለት የልዩ ኢኮኖሚ ዞኑን ሀሳብ ለመቀበል እንደሚቸገሩ የገለጹት ዶክተር በዳሳ ፕሮጀክቱን ተግባራዊ ለማድረግ የሰከነ መንግስት አለ ወይ በማለት ይጠይቃሉ። መጀመሪያ የአጭር ጊዜ ግርግር ነው። ምክንያቱም የሰከነ መንግስት አለን ወይ? የሰከነ ፖለቲካል ሲስተም አለን ወይ? ዛሬ የምንሰራውን የምንጀምረውን ነገም እናቆማለን። ለሁለት አመት፣ ለአንድ አመት ለውጥ ሊያመጣ ይችላል፣ ግን ለረጅም ጊዜ ለውጥ ላይመጣ ይችላል። እንጨት መትከል ትችላለህ። ተከልኩ ማለት ዋጋ የለውም። ያ እንጨት ካልጸደቀ፣ እና ካላደገ ፍሬ ካላወጣ ምንም ተስፋ የለውም። እንዲያውም ዌስቴጅ ነው የሚሆነው፣ ቢኮዝ ያንን መሬት ለሌላ ነገር መጠቀም ይቻላል። አሁንም ሰውን ከማፈናቀል እና ይህን ሰርተናል ከማለት ውጪ ነገ የማይቀጥልበት ከሆነ ነገ ለሌላው ሰው እድል የማይሰጥ ከሆነ ሀገሪቷንም ሪጅኑንም የትም አያደርስም። እኔ ስፔሲፊክ ዴታ የለኝም በገዳ ኢኮኖሚክ ዞን የሚል ግን ፍራቻ ነው ያለኝ። መጀመሪያ ኤክስፐርት ኦፒኒየን ኢንዲፔንደንት መንግስት ቀጥሯቸው ምንም የራሳቸውን አስተያየት ለመስጠት እንኳ የሚፈሩ ግለሰቦች ኤክስፐርቶች ብንላቸውም የሚሰጡት አስተዳደር አይደለም። ኢንዲፔንደንት የሆኑ ኤክስፐርቶች ጥቅሙንና ጉዳቱን አመዛዝ ነው። የአጭርና የረጅም ጊዜ ጥቅሙን አካውንት ወስደው ያወጡት ፕሮግራም ነው ወይ? በምን ዴታ ላይ ነው ተመስርተው ይህንን የቀየሱት? ምንድን ነው የሚያመለክተው የሚለውን ካላየሁ ድረስ የመንግስት መግለጫዎች አብዛኛው ጊዜ እውነተኛ ዴታ ላይ ሆነው አይደለም፣ ፖለቲካል አመለካከት ላይ እንጂ ፋክት ላይ ቤዝድ ሆነው አይደለም ምኞት ላይ ነው። እና ሰው በተስፋ እንዲኖር ይፈለጋል። ግን ካልበላ አትኖርም አታድርም፣ ካልጠጣ ትሞታለህ ከተወሰነ ጊዜ በኋላ ውሃ ካላገኘ እና አብዛኛው የኢትዮጵያ መንግስት ባለፉት መንግስታቶች እንዳየ ነው አሁንም እየሆነ ያለው በተለይ በህዝቡ የተመረጠ ለህዝቡ አካውንተብል የሆነ መንግስት በሌለበት ሲስተም እንዲህ ጀምረናል እንዲህ እናደርጋለን እንበለጽጋለን። ብልጽግና በተስፋ አይመጣም። እድገት በተስፋ አይመጣም እድገት ብልጽግና በአክሽን እና በእቅድ እና ሰውን በማሳተፍ ነው የሚመጣው። ኢትዮጵያ ውስጥ ያለ ነገር በዚህ መንገድ እየተደረገ ያለ ምንም ነገር የለም እኔ እስከማለ